የዲደብሊው ዜና እንደምናመሻችሁ፣ በቅድሚያም ዋና ዋና ዜናዎቹ የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ በትግራይ ክልል መጠለያ ውስጥ የሚገኙ ወገኖች ለረሃብ መጋለጣቸውን አመለከተ። በረሃብ ላይ የሚገኙት ወገኖች መንግሥትን ጨምሮ ሁሉም አስፈላጊውን ድጋፍ ማድረግ እንዳለበት፣ የተፈናቀሉትም ወደ ቀያቸው መመለስ እንዳለባቸው ፓርቲው አሳስቧል። የናይጄሪያ መንግስት በቅርቡ ታግተው ከነበሩ የቀሩትን መቶ ሰላሳ ልጆች ማስለቀቁን አስታወቀ። በዛሬው ዕለት ቤተሰቦቻቸውን ያገኛሉ ተብሎ ይጠበቃል። በዛሬው ዕለት በሩሲያ ዋና ከተማ ሞስኮ በተከሰተ የቦምብ ፍንዳታ አንድ የሀገሪቱ ጀነራል ተገደሉ። ኢራን የሚሳኤል መልሀ ግብሯ መከላከያና የሚቃጣባትን ጥቃት ለማስቆም የተነደፈ መሆኑን አሳሰበች። የጦር መሳሪያዎቿም ለድርድር አይቀርቡም አለች። ዜናው በዝርዝር የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ በትግራይ ክልል መጠለያ ውስጥ የሚገኙ ወገኖች ለረሃብ መጋለጣቸውን አመለከተ። ፓርቲው በዛሬው ዕለት በጽሁፍ ባሰራጨው መግለጫ ላለፉት ዓመታት በጦርነት ሲሰቃይ የቆየው የትግራይ ሕዝብ አሁንም ፖለቲካ ወለድ በሆነ ምክንያት በከፍተኛ ስጋት ውስጥ መሆኑን ፓርቲው ተመልክቷል ብሏል። የኢሃፓ መግለጫ እያይዞ ከጦርነቱ የተረፈው ሕዝብ በሰው ሰራሽ ረሃብ ሳይታይና ሳይሰማ እየተገረፈ መሆኑን ገልጿል። በጦርነቱ ምክንያት ከቤት ንብረታቸው ተፈናቅለው በመጠለያ ስፍራ የሚገኙ ወገኖችም ዘርፈ ብዙ ችግሮች ሲደርሱባቸው ቆይተዋል ነው ያለው። ይህም ሆኖ ችግሮቻቸውን የሚፈታላቸው ብቻ ሳይሆን ጉዳዬ የሚላቸው አካል ባለመኖሩ ለከፋ አደጋ ከተጋለጡ አመታት አልፈዋል ሲልም ኢህአፓ በመግለጫ ወቅሷል። የፓርቲው ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ለዶች ቨለ እንደተናገሩት ሰዎች ለረሃብ መጋለጣቸውን የሚመለከት መረጃ ከስፍራው ነው ለኢህአፓ የተላከለት። የትግራይ ክልል ተፈናቃዮች መጠለያ ካምፕ ውስጥ የሚገኙት ከፍተኛ ረሃብ ገጥሟቸው በተለይ በዚህ ዘመን ሊሆን የማይችል አስከፊ ረሃብ የታየበት መረጃ ኢህአፓ ደረሰው ከቦታው ይሄ በጣም ዘግናኝና የሚመለከታቸው ዓለም አቀፍ ማህበረሰቦችም ትኩረት ሊያደርጉበት የሚገባ ጉዳይ ነው። ቀላል አይደለም። ህጻናት ምግብ በማጣት እየሞቱ ነው። እናቶች ልጆቻቸውን አይናቸው እያየ እያላቸው እያጧቸው ነው። ሌሎች ወገኖቻችንም አስከፊ የሆነ ረሃብ ውስጥ ገብተዋል። እንደዚህ አይነት ሰው ሰራሽ የሆነ አደጋ በእውነት የሚያሳዝን ነው። ሁሉም ኢትዮጵያዊ ትብብር እንዲያደርግ እንፈልጋለን። መንግስትም ግዴታውን መወጣት አለበት፣ ድጋፍ ማቅረብ አለበት። በረሃብ ላይ የሚገኙት ወገኖች አስፈላጊውን ድጋፍ ማግኘት አለባቸው፣ ያሉት ሊቀመንበሩ የተፈናቀሉትም ወደየቀያቸው መመለስ አለባቸው ብሎ ፓርቲያቸውን እንደሚያምን ተናግረዋል። ከምንም በላይ ግን አሁን እየደረሰው ረሃብ ጊዜ እንደማይሰጥ አጽንኦት በመስጠት ፈጣን ምላሽ እንደሚያሻ አሳስበዋል። የናይጀሪያ መንግስት በቅርቡ ታግተው ከነበሩ የቀሩትን መቶ ሰላሳ ልጆች ማስለቀቁን አስታወቀ። ትናንት መለቀቃቸው የተገለጸው ተማሪዎቹ ዛሬ ማዕከላዊ ኒጀር ግዛት የሚገኙ ቤተሰቦቻቸውን ያገኛሉም ተብሏል። እገታው የተፈጸመው ከአንድ ወር በፊት ሲሆን የታገቱት ከሶስት መቶ የሚበልጡ ናይጀሪያውያን ተማሪዎችና አስራ ሁለት የአንድ የካቶሊክ ትምህርት ቤት ሰራተኞች ነበሩ። እገታው የተፈጸመው ማዕከላዊ የናይጀሪያ ግዛት በሆነችው ኒጀር ወደ ሚና ከተማ በመጓዝ ላይ ሳሉ ነው ተብሏል። በወቅቱም ሀምሳዎቹ ልጆች ከአጋቾች ማምለጥ ችለዋል። ከቀናት በኋላም መቶ ተማሪዎች መለቀቃቸው ተነግሯል። እገታው በሰሜናዊ ናይጀሪያ የተባባሰውን የጸጥታ ስጋት የከፋ በማድረጉ ህዝቡን አስቆጥቷል። ተማሪዎቹ በምን አይነት ስልት እንደተለቀቁ ግልጽ የተደረገ ነገር የለም። በተጠቀሰው የናይጀሪያ ግዛት ሰዎችን እያገቱ ቤዛ መቀበል መለመዱን የሮይተርስ ዘገባ አመልክቷል። በዛሬው ዕለት በሩሲያ ዋና ከተማ ሞስኮ በተከሰተ የቦምብ ፍንዳታ አንድ የሀገሪቱ ጀነራል ተገደሉ። የሩሲያ ወታደራዊ ኃይል ጀነራል ፋኒል ሳርቫሮቭ መኪናቸው ስር በተጠመደ ቦምብ ፍንዳታ በደረሰባቸው ጉዳት ህይወታቸው ማለፉን የሀገሪቱ የመርማሪ ኮሚቴ ቃል አቀባይ አስታውቀዋል። ፍንዳታው የደረሰው ጀነራሉ መኪናቸውን አቁመውበት ከነበረበት ስፍራ በማለዳ አስነስተው ለመሄድ በመከሩበት ወቅት ነው። የመርማሪ ኮሚቴው ቃል አቀባይ ስቬትላና ፔትረንኮ ከፍንዳታ ጥቃቱ ጀርባ የዩክሬን እጅ ሊኖር እንደሚችል ጥርጣሬ መኖሩን ገልጸዋል። ሌቴ የሩሲያ መርማሪ ኮሚቴ ሞስኮ ውስጥ በያስኔቫያ ጎዳና ላይ የሩሲያ ታጣቂ ኃይሎች የዘመቻ ስልጠና ዳይሬክተር ሌተና ጀነራል ፋኒል ሳርቫሮቭ ከተገደሉበት የቦምብ ፍንዳታ ጋር በተያያዘ የወንጀል ምርመራውን ጀምሯል። መርማሪዎች ስለ ግድያው የተለያዩ የምርመራ መስመሮችን በመከታተል እያጣሩ ነው። ከነዚህም አንዱ ወንጀሉ የተቀነባበረው በዩክሬን የስለላ አገልግሎት ነው የሚል ነው связанные የሩሲያ ከፍተኛ ወታደራዊ መኮንኖች በእንዲህ ያለ ጥቃት ሲገደሉ ይህ ለሶስተኛ ጊዜ መሆኑን ሮይተርስ ከሞስኮ የላከው ዜና ያመለክታል። የሩሲያ መከላከያ ሚኒስትር ሳርቫሮቭ ቀደም ሲል ቼችኒያ ውስጥ መዋጋታቸውን እንዲሁም ሩሲያ ሶሪያ ውስጥ ባካሄደችው ወታደራዊ ዘመቻ መሳተፋቸውን አስታውቋል። የምታደምጡት የዶችቨለ ዲደብሊውን ዜና ነው። ሩሲያና ዩክሬን አንዳቸው የሌላቸው ወታደራዊ ኃይል አደረሰ ያሉትን ጥቃት በመግለጽ መካሰሳቸውን ቀጥለዋል። የሩሲያ ባለስልጣናት በዛሬው ዕለት የዩክሬን ሰው አልባ አውሮፕላኖች የወደብ መሰረተ ልማቶችና በጥቁር ባህር ላይ ሁለት መርከቦች ላይ ጉዳት ማድረሳቸውን ገልጸዋል። የዩክሬን ባለስልጣናት በበኩላቸው የሩሲያ ወታደሮች በኦዴሳ ግዛት የወደብና የኃይል መሰረተ ልማቶች ላይ ያደረሱ ጥቃት እሳት በማስነሳት በአስር ሺዎች ለሚቆጠሩ የአካባቢው ነዋሪዎች የኤሌክትሪክ አቅርቦት እንዲቋረጥ ማድረጋቸውን አመልክተዋል። ዩክሬን የሩሲያ ጥቃት የወደቡን እንቅስቃሴ ለማስተጓጎል ነው ስትል ትከሳለች። ባለፉት ሳምንታት የሩሲያ ጥቃት ኦዴሳ ወደብ ላይ ተጠናክሮ መቀጠሉ ዩክሬን ጥቁር ባህርን እንዳትጠቀም ለማደናቀፍ ያለመ እንደሆነም የሀገሪቱ ባለስልጣን አክለው ገልጸዋል። የሩሲያ ባለስልጣናት በበኩላቸው ዩክሬን ጥቃት ካደረሰችባቸው መርከቦች ሰራተኞቹ በደህና የብስ መርገጣቸውንና በወደቡ አካባቢም እሳቱ መጥፋቱ መናገራቸውን የጀርመን የዜና ወኪል ዲፒኤ በዘገባው ጠቅሷል። ኢራን የሚሳኤል መርሃ ግብሯ መከላከያና የሚቃጣባትን ጥቃት ለማስቆም የተነደፈ መሆኑን አሳሰበች። የጦር መሳሪያዎቿም ለድርድር አይቀርቡም ብላለች። እስራኤል የኢራንን ባለስቲክ ሚሳኤሎችና የኒውክሌር መርሃ ግብሮቿን በማሳየት በቅብሩ ለአስራ ሁለት ቀናት በተካሄደው ጦርነት ወቅት ለማውደም የሞከረቻቸው ስጋቶች ናቸው ማለቷ ተዘግቧል። የኢራን የውጭ ጉዳይ ሚኒስትር ኢስማኤል ባቃይ በበኩላቸው የኢራን ሚሳኤል መርሃ ግብር የኢራንን ግዛት ለመከላከል የተዘጋጀ በመሆኑ ለድርድር አይቀርብ ማለታቸውን አዣንስ ፍራንስ ፕሬስ ዘግቧል። አክለውም የኢራን የመከላከያ አቅሟ ከወራሪዎች የሚደርስባትን ጥቃት ለመከላከል ያለመ በመሆኑም ለውይይት የሚቀርብ አይደለም ሲሉ አጽንዖት ሰጥተዋል። የኢራን የባለስቲክ ሚሳይሎች የመወንጨፍ አቅም እስራኤልን እንደሚያሰጋ ነው የተገለጸው። ባለፈው አመት ሰኔ ድንገት እስራኤል ለሰነዘረችው ጥቃት ኢራን የእስራኤልን የተለያዩ ከተሞች ኢላማ ያደረገ የሚሳይሎችና የሰው አልባ አውሮፕላኖች ጥቃት ማድረሷ ይታወሳል። ከጀርመን ህዝብ ገሚሱ ሀገሪቱን የሚመራው የፓርቲዎች ጥምረት እስከ መጨረሻው የምርጫ ጊዜ ዘልቅ ብሎ እንደሚያምን አንድ ቅኝት አመለከተ። በዛሬ ዕለት ይፋ የሆነው የህዝብ አስተያየት ቅኝት እንደሚለው 49 በመቶ የሚሆነው የጀርመን ህዝብ በሀገሪቱ ምርጫ አስቀድሞ ሊካሄድ ይችላል ባይ ነው። 17 በመቶ የሚሆነው ደግሞ ሀገሪቱን በሚመሩት በግራ ዘመምና በቀኝ ዘመም ፓርቲዎች ጥምረት የተዋቀረው መንግስት በመጪው አመት ይለያያል ብሎ ያምናል። 32 በመቶ የሚሆነው ደግሞ በመራሄ መንግስት ፍሬድሪሽ ሜርስ የሚመራው ጥምረት ወይም ጥምር መንግስት መጪውን ጎርጎሮሳዊ ዓመት 2026ን እንደሚሻገር ሆኖም ግን እስከ መደበኛ የምርጫ ጊዜ ይቆያል ብሎ እንደማይገምት መግለጹን የጀርመን የዜና ወኪል ዲፒኤ ዘግቧል። ዩጎቭ የተሰኘው የህዝብ አስተያየት የሚመረምረው ተቋም ባወጣው መረጃ መሰረት 34 በመቶ የሚሆነው ህዝብ ብቻ ጥምሩ መንግስት እስከ ጎርጎሮሳዊ 2029 ድረስ ይቆያል ብሎ ግምቱን መግለጹን ዘገባው አክሎ አመልክቷል። ይህ ዶችቬለ ነው። ከዶችቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ በትግራይ ክልል መጠለያ ውስጥ የሚገኙ ወገኖች ለረሃብ መጋለጣቸውን አመለከተ። በረሃብ ላይ ለሚገኙት ወገኖች መንግስትን ጨምሮ ሁሉም አስፈላጊውን ድጋፍ ማድረግ እንዳለበት፣ የተፈናቀሉትም ወደየቀያቸው መመለስ እንዳለባቸው ፓርቲው አሳስቧል። የናይጄሪያ መንግስት በቅርቡ ታግተው ከነበሩ የቀሩትን መቶ ሰላሳ ልጆች ማስለቀቁን አስታወቀ። በዛሬው ዕለት ቤተሰቦቻቸውን ያገኛሉ ተብሎ ይጠበቃል። በዛሬው ዕለት በሩሲያ ዋና ከተማ ሞስኮ በተከሰተ የቦምብ ፍንዳታ አንድ የሀገሪቱ ጀነራል ተገደሉ። ኢራን የሚሳኤል መርሃ ግብሯ መከላከያና የሚቃጣባትን ጥቃት ለማስቆም የተነደፈ መሆኑን አሳሰበች። የጦር መሳሪያዎቿም ለድርድር አይቀርቡም ማለች። ዜናው በዚሁ አበቃ።